ከማህበረሰብ ለማህበረሰብ አውስትራሊያ ውስጥ የወሊድ መጠን ማሽቆልቆልና ዘግይቶ መውለድ ማሻቀብ በስታቲስቲክስ አሃዝ መስፈር ከጀመሩ ዓመታትን ማስቆጠራቸው እውነት ነው። ከ2011 እስከ 2022 ባሉት ዓመታት ዕድሜያቸው ከ25 ዓመት በታች ሆኑቱ አውስትራሊያውያን ሴቶች የእናትነት ቁጥር ከ18 ፐርሰንት ወደ 11 ፐርሰንት አሽቆልቁሏል። አማካይ የአውስትራሊያ ሴቶች የወሊድ ዕድሜ በ2010 ከነበረው 30 ነጥብ 0 ዓመት በ2022 ወደ 31 ነጥብ ሁለት ተሸጋግሯል። በአጠቃላይ በ2022 ዕድሜያቸው ከ15 እስከ 44 ዓመት ካሉ 1000 ሴቶች 56 ፐርሰንት ያህሉ እናት ሆነዋል። ልጅ ወልደው ለመሳም የተጓዙባቸው መንገዶች ግና ጅምሮ ላይ ግንጠል መንገዶች አሏቸው። በአንድ ጥናታዊ ዳሰሳ መሠረት 68 ፐርሰንት ያህል አውስትራሊያውያን ሴቶች ለአንዴ ወይም ለሁለት ጊዜያት ከጽንስ በፊት ጤናማ ልጅ እቅፋቸው ውስጥ ለማኖር የቅድመ እርግዝና ጤና አገልግሎቶችን ተጠቅመዋል። ለእናትነት ከበቁቱ አውስትራሊያ ውስጥ የተወለዱ 66 ፐርሰንት ሲሆኑ፣ አምስት ነጥብ ሁለቱ ነባር ዜጎች፣ የተቀሩት የፍልሰተኞችና ስደተኞች ማኅበረሰብ አባላት ናቸው። የቅድመ ጽነሳ የጤና አገልግሎት ተጠቃሚነቱ ጎልቶ የማይታይባቸውም በኒሁ የፍልሰተኞችና ስደተኛ ሴቶች ዘንድ መሆኑን ሰነዶች በዋቤነት ያመለክታሉ። በዲኪን ዩኒቨርሲቲ የነርስነትና አዋላጅነት ትምህርት የሦስተኛ ዲግሪ ተማሪ የሆኑት በየነ መርሳ ጥናታዊ ምርምር ትኩረቱን ያደረገው በዚሁ ዘርፍ ነው። በተናጠለም በቪክቶሪያ ነዋሪ አፍሪካውያን ሴቶች ላይ ነው። የመጠይቃችንም መነሻ ለምን የሚል ነው። በቅድሚያ በዚህ ርዕስ ዙሪያ የግንዛቤ ማስጨበጫ እንዲሁም ስለ ፕሮጀክቱ ሀሳቦች እንዲሰጥ ስለተጋበዝኩኝ ኤስቢኤስ ብሮድካስትን አመሰግናለሁ። አሁን እንደ ላይ እንደተጠቀሰው ቪክቶሪያ የሚገኙ አፍሪካውያን እናቶች በተለየ ሁኔታ የወሊድ ና ተወሊድ ጋር የተያዙ እክሎች በእነሱ ላይ ጎልተው ይስተዋላሉ እና እነዚህ ምንጫቸው ምንድነው ሲባል ከእርግዝና በፊት የሚደረግ የጤና እንክብካቤ በወቅቱ ባለማድረጋቸው፣ እነዛን ጠንቆች ይዘው እርግዝና ስለሚፈጠር ከዛ የተነሳ በእርግዝና ላይ የተለያዩ ሕመም ተጋላጭ ይሆናሉ እንዲሁም ደግሞ ከወሊድ ጋር የተያያዙ ችግሮችም ያጋጥሟቸዋል እና እኛ ያንን ጥናቶች መሰረት አድርገን እነዚህን ጥናቶች እንደሚያሳዩት ከሆነ የአፍሪካ እናቶች በቪክቶሪያ የተለየ ተጋላጭነት ስላላቸው፣ ስለዚህ እነዚህ ተጋላጭነት ደግሞ ከእርግዝና በፊት በሚደረግ የጤና እንክብካቤ ሊስተካከሉ የሚችሉ ስለሆኑ ስፔስፊካሊ ምንድናቸው እነዚያ ከእርግዝና በፊት ያለውን የጤና እንክብካቤ እንዳያገኙ የሚያደርጓቸው ተግዳሮቶች እና እንዲሁም ደግሞ ምቹ ሁኔታዎች ምንድናቸው የሚለውን በመለየት እነሱን የማስተካከል ስራ ወይም ደግሞ ከሚመለከታቸው ባለድርሻ አካላት ጋር በመሆን እናቶች ከእርግዝና በፊት ከጠንቅ ነጻ የሆነ እርግዝና እንዲኖራቸው ከእርግዝና በፊት በቂ እንክብካቤ እንዲያገኙ ለሚያስቻል ዓላማ አድርገን ነው እየተንቀሳቀስን ነው ማለት ነው። ቅድመ እርግዝና ክብካቤ ሲባል ምን ምንን ያካተቱ ናቸው? በምን መልክ ነው አንዲት ሴት ከመጸነሷ በፊት የሚያስፈልጓት ክብካቤዎች? ጽንሱ ስኬታማ እንዲሆን የሚያስፈልጋት ክብካቤ ምንድን ነው? ያ ነገር ካልተሟላስ የሚያደርሰው ጉዳት ምን ያህል ነው? ቀደም ሲሉ እንዳነሱት በተለይ አፍሪካውያን ሴቶች ላይ ይሄ ጎልቶ የሚታየው ከምን አኳያ ነው? ከእርግዝና በፊት የሚደረግ የጤናን ክብካቤ እንግዲህ እንደ አንድ የጤና ፓኬጅ ወይ ጥቅል ብለን መውሰድ እንችላለን። ልክ በእርግዝና በጊዜ የሚደረግ የጤና እንክብካቤ እንዳለ፣ ድህረ ወሊድም የሚደረግ የጤና እንክብካቤ እንዳለ ሁሉ ከእርግዝና በፊትም ሊደረጉ የሚገባቸው የጤና እንክብካቤ ፓኬጆች ወይ ኢንተርቬንሽን ብለን የምንጠራቸው አሉ። ይሄ ምን ያካትታል? በዋናነት የአካላዊ ጤንነት ተላላፊ እና ተላላፊ ያልሆኑ በሽታዎች ነፃ መሆንን፣ ማህበራዊ የጤንነት ሁኔታ በቤት ውስጥ ያለው ግንኙነት ከቫዮለንስ ጋር ተያይዞ፣ ከጎረቤት ከጓደኛ ጋር ያለው ግንኙነት ጤናማ መሆን ላይ እንዲሁም ደግሞ ባህሪያዊ ጤንነት ስንል ከሱስ ጋር ተያይዞ የሚኖሩ ክብደት መጨመር ጋር ተያይዞ የሚኖሩ የተለያዩ ለአደጋ የሚያጋልጡ ተግባራት ላይ መሳተፍ ላይ ያተኮሩ የጤና እንክብካቤዎች አሉና እነዚህን በአግባቡ እርግዝና ከመፈጠሩ በብዛት አንድ ወር ከተቻለም ደግሞ ሶስት ወር እና ከአንድ ዓመት በፊት እንደየ በእናቶች ላይ ባለው የጤና ጠንቅ መሰረት ያደረገ የመለየት በምክክር የማስተካከል ስራዎች ይኖራሉና ይሄን ያካተተ ነው ቅድመ እርግዝና እንክብካቤ የምንለው ማለት። ይህንን ባይሟላ በሴቶቹ ላይ ምን የሚያስከትሉት ነገሮች ይኖራል? በተለይ መንስኤዎቹ ምንድን ናቸው? በተለይ ከሳህራ በታች ላሉ የአፍሪካ ሀገራት ሴቶች ላይ የዚህ አይነቱ ክል የመከሰት ሁኔታ ለመስራት ስንነሳሳ መጀመሪያ የሊትሬቸር ሪቪው ነው ያደረግነው፣ እና ጥናቶችን ስንመለከት ጥቅሞቹ ቅድም እንደገለጽኩት ለእርግዝና ብቁ ሆና ጤናማ ሁኔታ ላይ ሆና ከጠንቅ ነፃ ሁና እርግዝናን እንድትጀምርና ኢንጆይ የምታደርግበት ከዛ ጤናማ ልጅ እንድትወልድ ከዛም ደግሞ ትውልዶች እንደዛው እየተቀባበለ ተጽዕኖ ይፈጥራል። እናት ጤና ካልሆነች እርግዝና ጤነኛ አይሆንም፣ ጽንሱ ከዛ የሚወለደው ህፃንም እንደዛው እያለ ከትውልድ ወደ ትውልድ የሚተላለፍ የጤና ጠንቅ ይኖራል ማለት ነው። ስለዚህ ጥናቶች የሚያሳዩት ምንድን ነው? ከመቶ ሀምሳ እናቶች ከእርግዝና በፊት እርግዝና ላይ ተጽዕኖ ሊፈጥር የሚችል የጤና ጠንቅ ይዘው እርጉዝ እንደሚሆኑ፣ አሁንም ከመቶ ሀምሳዎቹ እርግዝናው ያልተጠበቀ ወይም ደግሞ ያለ ጊዜው ወይም ደግሞ ሳይፈለግ አምፕላን ፕሪግናንሲ የምንለው ሀምሳ ፐርሰንት እናቶች ላይ ይታያል። እነዚህ የጤና ጠንቆች ደግሞ ቀድሞ ቢለዩ ሊስተካከሉ ልንቆጣጠራቸው ወይም ልናክማቸው የሚችሉ የጤና እክሎች ናቸው የሚሆኑት። እነዚህ ስታትስቲክሶች በጠቅላላ ሴቶች ላይ ነው ወይስ በተለይ ከሰሃራ በታች ላሉ ሴቶች ላይ ነው? ይሄ በአጠቃላይ በዓለም ባሉ እናቶች ነው የሚያመላክተው። ወደ አፍሪካን እናቶች ስንመጣ ደግሞ ሀያ አራት ፐርሰንት የአፍሪካ እናቶች ከእርግዝና በፊት እርግዝናን ምክንያት አድርገው ወይም ደግሞ ላረግዝ ነው እና ምን ማድረግ አለብኝ ብለው ወደ ጤና ባለሙያ ሂደው ተገቢው እንክብካቤ የማግኘት ልምድ አለ። እንግዲህ ሀያ አራት ፐርሰንት ማለት በጣም ዝቅተኛ ነው ማለት ነው። ባደጉ ሀገሮች ላይ ደግሞ ስንመለከት ለምሳሌ የአውስትራሊያ የተደረገ ጥናት ላይ ከመቶ ስልሳ ስምንቶቹ ማለት ነው ከእርግዝና በፊት ቢያንስ ካሉት የጤና ጥቅሎች አንድ ሁለት የጤና አገልግሎቶችን በአግባቡ እና በሰዓቱ ይወስዳሉ እና የተሻለ ነው። አንጻራዊ መጨመር ባለ ቢኖርበትም ግን የተሻለ ነው። የአፍሪካ እናቶች ላይ ግን ሀያ አራት ፐርሰንት ነው። 24 ፐርሰንት ሲባል ደግሞ አንዷን ዘርፍ ብቻ ሊሆን ይችላል። ለምሳሌ ፎሊክ አሲድ ንጥረ ነገር መውሰድ ሊሆን ይችላል፣ ወይም ደግሞ የስኳር ሕመም ማስተካከል ሊሆን ይችላል። ግን ኮምፖነንቶቹ ወይም ደግሞ የቅድመ እርግዝና የጤና አገልግሎት አይነቶች ብዙ ናቸው። ስለዚህ ሀያ አራት ፐርሰንት ብቻ ናቸው። እንደዚሁም ማይግራንት እናቶች ወይም ደግሞ ከአፍሪካ ውጭ ያሉ አፍሪካውያን በስደት ላይ የሚኖሩ ማለት ነው እነሱ ደግሞ ከዜጋው ወይም ደግሞ ከነዋሪው ጋር ሲነጻጸሩ ዝቅተኛ የሆነ የጤና አገልግሎት የማግኘት እድል ነው ያላቸው። አንደኛ የእውቀት ደረጃ ነው እንደ ምክንያት የሚወሰደው ስለ ቅድመ እርግዝና ያላቸው የጤና ግንዛቤ ዝቅተኛ መሆን እንደ ምክንያት ይጠቀሳል። የባህልና የቋንቋ ተጽዕኖ ሲስተሙ ወይም ደግሞ የጤና አገልግሎት ስርዓቱ ኮምፕሌክስ መሆን ለእነሱ በቀላሉ ማግኘትና መጠቀም የሚችሉት ወይም ምቹ አለመሆን እነዚህ እንደ ምክንያት ይጠቀሳሉ። እና በአጠቃላይ አፍሪካውያን እናቶች በከፍተኛ ደረጃ ተጋላጭነት ስላላቸው እና በመጠቀም ዙሪያ ደግሞ ዝቅተኛ ሁኔታ ላይ ስለሚገኝ እነዚህ መዘዞች ምንድን ናቸው? ለምሳሌ በእነዚህን ቅድመ እርግዝና ክብካቤዎችን ባለመከታተል ወይም እነዚን ተጠቃሚ ለመሆን ባለመቻል ማወቅም ሆነ ባለማወቅ፣ ሁለተኛ እንደሚያውቁት አሁን እዚህ አውስትራሊያ ውስጥ የሀገሬው ቋንቋ እንግሊዝኛ ነው። የቋንቋ ችግሮች ይኖራሉ። እንደገና የመረጃ እጥረትም ይኖራል። ከዚያ በፊት እነኚህ ሁሉ አገልግሎቶች መኖርና አለመኖራቸውን ያለማወቅ ነገሮች ይኖራሉ። ባህላዊ ተጽዕኖችም አሉ። እንደሚያውቁት እንደዚህ አይነቱን ነገር ላለማድረግ ምናልባት ወደኋላ የሚለዋቸውና እነዚህን ችግሮች በምን መልክ ነው አሁን እናንተ ለመቅረፍ አስባችሁ ያላችሁት? ችግሮቹን ነጥላችሁ ያውቃችኋል? ከዛስ የአስተሳሰብ ለውጥ፣ የባህሪ ለውጥ ለማድረግ ወይም ደግሞ እገዛ የሚያሻቸው ካሉ ወደ አገልግሎት ሰጪዎች ዘንድ እንዲሄዱ ምን አይነት ውጥና የያዛችሁት በምን መልክ ነው? ይህንን መቃለል የሚቻለው በመጀመሪያ ሳይጠቀሙ ቢቀሩ የቅድመ እርግዝና እንክብካቤ ምን ሊፈጠር ይችላል የሚለው ላይ ሲጀምር ምንድን ነው የሚሆነው? እርግዝና በተፈጥሮ እናቶች ላይ የጤና ሁኔታ ላይ ራሱ የሆነ ተጽዕኖ አለው። እናትየዋ ላይ ተጨማሪ በርደን ተደርጎ ነው የሚቆጠረው፣ ናቹራል የሆነ በርደን ማለት ነው። እዚህ ሁኔታ ላይ ያለች የጤና እክል ደግሞ ይዛ እርግዝናን ከጀመረች ምንድን ነው የሚሆነው? አንደኛ ያ እርግዝናውን ያባብሰዋል። እርግዝናውን የተረጋጋ እንዳይሆን እና የተለያዩ ከእርግዝና ጋር የተያያዙ የጤና እቅሎች እንዲፈጠሩ አስተዋጽኦ ይኖረዋል ማለት ነው። ያ ከእርግዝና በፊት ይዛው የመጣች የጤና ችግር ማለት ነው። ቅድመ እርግዝና እንክብካቤ ማድረግ ራሱ እርግዝና እንዲፈጠርም ኮንትሪቢዩት ያደርጋል። ይሄ መውለድ ያቃታቸው በተለያየ ምክንያት ቅድመ እርግዝና እንክብካቤ በአግባቡ ካከናወኑ መፍትሄው እዛው ነው፣ ቅድመ እርግዝና እንክብካቤ ማድረግ ሆኖ ስለሚገኝ በጥናቶችም ስለተረጋገጠ ያን ሲያደርጉ እንዲያረግዙ ያመቻችላቸዋል ማለት ነው። የተለያዩ የጤና ችግሮች ደግሞ ካለዋቸው እሱን ኮንትሮል በማድረግ የስኳርም ሊሆን ይችላል፣ የክብደት መጨመርም ሊሆን ይችላል፣ የሃይፐርቴንሽን የደም ግፊት ሊሆን ይችላል። እነዚህን አድረስ ሲደረጉ ጤናማ እርግዝና ይኖራቸዋል፣ ከህመም ነጻ የሆነ ለእናትየዋ ማለት ነው። እንዲሁም ደግሞ ጤናማ ልጅ ትወልዳለች። በዘር ሊተላለፉ የሚችሉ ማንኛውም የጤና ጠንቆችም ካሉ ተለይተው ተገቢው የጤና አገልግሎት ማግኘት ትችላለች ማለት ነው። ስለዚህ እኛ ደግሞ እንደ ፕሮጀክት ይዘን ስንነሳ ምንድን ነው ፒ ኤች ዲ ምርምር እንደመሆኑ መጠን ምንድን ነው ያሰብነው፣ በተለያየ ፌዝ መጀመሪያ አጠቃቀሙ ምን ይመስላል እናቶች በተለይ አፍሪካውያን እናቶች በቪክቶሪያ የሚኖሩ ከእርግዝና በፊት የሚደረግ እንክብካቤን አጠቃቀማቸው ምን ይመስላል የሚለውን ነው መነሳት የፈለግ ነው። ምን ያክሎችን ይጠቀማሉ፣ የአገልግሎቱ አይነቶች ይጠቀማሉ፣ የት ይጠቀማሉ የጤና መረጃ ምንጫቸው ማን ነው፣ ምን አይነት ችግሮች ሳሉ የሚለውን በቁጥር በተደገፈ እንተነትነዋለን ማለት ነው። ይሄ ሰርቬይ የምንለው በኳንቲቲቲቭ የሚጠና ጥናት። አሁን ይሄንን ሰርቬይ በእኛን በፕሮጀክታችን እቅድ መሰረት አሁን ኦንላይን ዲስትሪቢዩት አድርገን እናቶች እንዲሞሉ ዳታውን ማለት ነው ሰርቬይን ኮምፕሊት እንዲያደርጉ ጠይቀን በመሞላት ላይ ይገኛል ማለት ነው። ያንን ሪስፖንስ መሰረት አድርገን የትኞቹ ሰርቪሶች በአግባቡ እየተጠቀሙ ነው፣ የትኞቹስ እየተጠቀሙ አይደለም፣ ምክንያቶቹስ ምንድን ናቸው የሚለውን ስታቲስቲካዊ የሆነ አናሊሲስ ወይም ትንተና ካደረግን በኋላ ይሄ ታትሞ ለማንኛውም ተደራሽ ይሆናል። እሱን የሚመጥ ደግሞ የማስተካከል ስራ መረጃ መሰረት አድርገን እንሰራለን ማለት ነው። ሁለተኛው ጥናታችን ደግሞ እናቶቹ እራሳቸውን በኢንተርቪው መልክ በቁጥር ብቻ ነገሮችን በትክክል መረዳት አትችልም። ስለዚህ የቋንቋ ተጽዕኖ አለ ስንል ምን አይነት ምንድን ነው? የባህል ተጽዕኖ ስንል ምን ስለሆነ ነው የሚለውን በእናቶች ጋር ደግሞ አንድ ለአንድ የሆነ ኢንተርቪው በማድረግ በኳሊቴቲቭ ተግዳሮቶቹ ምንድን ናቸው፣ ምቹ ሁኔታዎች ምንድን ናቸው የሚል ደግሞ የመለየት ጥናት ተከናውኗል ወይ ተጠናቋል። ቀጥሎ ወደ ትንተናና ማሳሰም ይሆናል ማለት ነው። የጤና ባለሙያዎች ደግሞ ፕሮቫይደሮቹ ይህን የጤና አገልግሎት የሚሰጡ ዶክተሮች፣ ነርሶች እና አዋላጅ ነርሶች ወይም ሚድዋይ ፍሬ ናቸው እና እነዚህ ደግሞ በአሰጣጥ ላይ ምንድን ነው የሚቸግራቸው? ለምሳሌ ከስራ መብዛት ጋር የተያያዘ ችግር ሊኖር ይችላል። እናቶች ያላቸው ግንዛቤ ወይም ደግሞ ይሄንን እንደዚህ ታደርጊያለሽ ወይ ቅዳለሽ ወይ ብሎ መጠየቅ እንደ ታቡ የሚታይበትን ሊነካ የማይችል አይነት ነገር ተደርጎ የማየት ነገር አለ እና በዲቴይል ከጤና ባለሙያዎች ጋር በመነጋገር በእነሱ በኩል ደግሞ ያሉትን የአሰጣጥ እንቅፋቶች ምንድን ናቸው የሚለውን ደግሞ በመለየት ዘንድ የመጨረሻ ላይ ኮዲዛይን የምንለዋለን በሪሰርች አሳታፊ በሆነ መልኩ እናቶች፣ የሕክምና ባለሙያዎች፣ እንዲሁም ሪሰርቸር ተመራማሪዎች እኛ ማለት ነው፣ አንድ ላይ ሆነን ሞዴል ደቨሎፕ ማድረግ ምን አይነት አገልግሎት የት እንዴት ብናደርግ እናቶች ቅድመ እርግዝና ተገቢ የሆነ እንክብካቤ አድርገው ጤናማ እርግዝናና ጤናማ ልጅ ሊኖራቸው ይችላል የሚለውን ሞዴል ደቨሎፕ ማድረግ የመጨረሻ ግባችን ነው ማለት ነው። እንደዛ ሲሆን ምንድነው እንዲጠቀሙ እናቶች ጠያቂ እንዲሆኑ ኮንሽስሊ፣ ከእርግዝና በፊት ፓርትነር ጋር በመሆን አስፈላጊውን የጤና ምርመራዎች በማድረግ በቂ ዝግጅት በማድረግ እርግዝናውን እንዲጀምሩ ጠያቂ እንዲሆኑ ማለት ነው። ከዛ ጤና ባለሙያዎች ደግሞ እናት ለተለያየ ምክንያት ሕክምና በምትሄድበት ወቅት እድሉ መሰጠት አለበት። በሚቀጥለው አንድ ዓመት ውስጥ እርግዝና ወይም ደግሞ ልጅ የመውለድ ወይ የማርገዝ እቅድ አለሽ ወይ ብሎ የመጠየቅ ድፍረት ሊኖራቸው ይገባል የጤና ባለሙያዎች። አንዳንዶቹ ይህን እንደ ችግር ስለሚገልጹት ማለት ነው። ያ ምንድን ነው ማስታወስ ይሆናል ማለት ነው ዘንድ ምንድነው ማድረግ ያለብኝ የሚለውን ትጠይቅና ዘንድ ተገቢው የጤና እንክብካቤ እንድትወስድ ምቹ ሁኔታ ይፈጥርላታል ማለት ነው። አሁን በሲስተም ላይ ደግሞ ያሉ በስርዓቱ አስቸጋሪ የሚያደርጉ ለምሳሌ ባህልን መሰረት ያላደረገ ወይም ደግሞ የአፍሪካውያን እናቶችን የባህል ኮሚኒኬሽን ሊሆን ይችላል፣ የአቀራረብ ሊሆን ይችላል። ባህላቸውን መሰረት ያላደረገ የጤና አገልግሎት አሰጣጥ ካለ እሱ መስተካከል አለበት፣ ችግር ካለ ማለት ነው። እዛ ዙሪያ የቋንቋ ተጽዕኖ ለምሳሌ ትምህርቶች ሁሉም በእንግሊዝኛ በሆኑ እና የእንግሊዝኛ ሊትሬሲ ደግሞ የጤና መረጃን በዛ አንብበው ተረድተው አክሽን ለመውሰድ የሚያስችል በቂ ግንዛቤ አቅም ስለማይኖራቸው፣ ስለዚህ ተተርጉሞ በየቋንቋቸው ቢያንስ የጤና መረጃ በተለይ ከቅድመ እርግዝና የጤና መረጃ ተደራሽ እንዲሆን ለነሱ ዘንድ ራሳቸው በፈለጉ ጊዜ የጤና እንክብካቤውን እንዲጀምሩ፣ ስለዚህ እዚህ ላይ ትልቅ ሮል ለመጫወት ነው እኛ አሁን ይሄ የፕሮጀክቱን የጀመር ነው ማለት ነው። ከሶስተኛ ዲግሪ ተማሪና ተመራማሪ በየነ መርሳ ጋር ያካሄድ ነው ቃለ ምልልስ። በዚሁ አልተቋጨም። በቀጣዩና የመደምደሚያ ክፍለ ዝግጅታችን አፍሪካውያን ሴቶች በቅድመ እርግዝና ወቅት ሊከውኑ ስለሚገባቸው ሂደቶችና ትሩፋቶቻቸውን በማንሳት ምክረ ሐሳባቸውን ይቸራሉ። ما هبره لا